ኢጋድ በሰጠው ነጻ ዕድል በመቀሌ ዩኒቨርሲቲ በሁለተኛ ዲግሪ መርሃ ግብር የተማሩ ከአምስት አገሮች የተውጣጡ ተማሪዎች ትናንት ተመረቁ፣ ይላል የመቀሌ ዩኒቨርሲቲ በአፍሪካዊ ተቋም የታገዘ ወይም የተጠናከረ የትምህርት መርሃ ግብር ሲሰጥ የመጀመሪያው መሆኑንም አመልክቷል። ይለናል ዘጋቢያችን፣ በግርማይ ገብሩ ምረቃ ስነ ስርዓቱን ተከታትሎ ተከታዩን አጠናቀዋል። መቀሌ ዩኒቨርሲቲ በከፈተው የተቀናጀ የልማት ተፋሰስ የትምህርት ዘርፍ ለሁለት ዓመታት ሰልጥነው ትላንት የተመረቁት ዘጠኝ ተማሪዎች ከኢትዮጵያ፣ ከጅቡቲ፣ ከደቡብ ሱዳን፣ ከሶማሌና ከሱዳን የተውጣጡ መሆናቸው ታውቋል። የትምህርት ወጪያቸውም ሙሉ በሙሉ በኢጋድ እንደተሸፈነም ተገልጿዋል። በመቀሌ ዩኒቨርሲቲ የውሃና የአካባቢ ልማት ተቋም ኃላፊ ዶክተር ኢያሱ በምስራቁ የአፍሪካ ክፍል እየታየ ያለው የተፈጥሮ ሀብት መመናመንን ለመግታት የጋራ የምርምርና የሰው ኃይል ግንባታ አስፈላጊ ሆኖ መገኘቱ የትምህርት መርሃ ግብሩ ዋና ዓላማ እንደሆነ ገልጸዋል። እዚ ትምህርት እዚ ክጅመር ከሎት ዋና ዓላማ እታይ ነይሩ ከባብና ብፍላይ ቀንድ ፍሪካ አብ ማይን ናይ ማይ ፀገማት ኣሎ ናይ ምብራሳት ፀገማት ኣሎ ይህ ትምህርት ሲጀመር ዓላማው አካባቢያችን በተለይ ደግሞ የአፍሪቃ ቀንድ የውሃ ችግር እንዳለው የደን ውድመት እንዳለው በመገንዘብ ይህን ለመፍታት አካባቢውን መሰረት ያደረገ ሁሉም ሀገሮች የሚሳተፉበት መንገድ በመፍጠር ነው በሚል ነው። ለዚህም የጋራ የምርምር ስራ፣ የጋራ የሰው ኃይል ስልጠና እንደሚያስፈልግ በማጤን ከኢጋድ ጋር ተነጋግረን ከአምስቱ ሀገሮች ሁለት ሁለት ተማሪዎችን ለማምጣት የመጀመሪያውን የሁለተኛ ዲግሪ በመስጠት አስመርቀናል። ባለሙያዎቹ ወደ የአገሮቻቸው ተመልሰው በውሃና በደን ውድመት ላይ ያለውን ይሰራሉ ብለን ያሰለጠናቸው ናቸው። ይህንን ያለ ችግር ደግሞ ይፈታሉን ብለን ነው ያሰለጠናቸው። ወጣቶቹ ከየጋድ ጋር ለጋራ ወይም በጋራ ለመስራት ትልቅ አስተዋጽኦ ያደርጋሉ ብለንም እናምናለን። የመቀሌ ዩኒቨርሲቲ ፕሬዚዳንት ዶክተር ክንደያ ገብረ ሕይወት በበኩላቸው አሁንም ገና በዩኒቨርስቲው በመማር ላይ የሚገኙ የሶማሌላንድ ተማሪዎች እንዳሉ ጠቁመው ኢጋድ እያደረገ ያለው እገዛ ቀጣይነት እንዲኖረውም ተማጥነዋል። ኢጋድን ወክለው በምርቃት ሥነ ሥርዓቱ ከተገኙት አራት የስራ ኃላፊዎች አንዱ በኢጋድ የእርሻና የአካባቢ ልማት ኃላፊ መሐመድ ሙሳ ተመራቂዎች በምስራቅ አፍሪካ የውሃ አምባሳደሮች በመሆን መስራት እንደሚጠበቅባቸው አስገንዝበዋል። የመቀለ ዩኒቨርሲቲ እንደ አውሮፓውያን አቆጣጠር በ2025 ዓ.ም ምረት በአፍሪካ ካሉት አስር ቀደምት ዩኒቨርሲቲዎች ተርታ ለመሰለፍ በትጋት እየሰራ እንዳለ ተገልጿል። ለአሜሪካ ድምጽ ግርማይ ገብሩ ከመቀለ